በምዕራብ ጎንደር በአማራና በቅማንት መካከል ትናንትና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ የጸጥታ የመንግስት የክልሉ መንግስት የጸጥታ ቢሮና መከላከያ አስታውቀዋል። በሁለት ቀናት ግጭት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት ቢናገሩም ጉዳቱን በአሐዝ የሚያሳይ የተጣራ መረጃ እንደሌላቸው አመልክተዋል። በሌላ በኩል የከትናንት በስቲያው ማክሰኞ በምዕራብ ጎንደር ዞን ገንዳ ውሃና ኮኪት ላይ መከላከያው በወሰደው ከመጠን ያለፈ የተባለ እርምጃ አንድ ታዳጊን ጨምሮ ሰባት ሰዎች መገደላቸውንና 18 ሰዎች መቁሰላቸውን የአማራ ክልል ጸጥታ ቢሮ አስታውቋል። መከላከያ ደግሞ ታጥቆ ያደፈጠ ኃይል ሰራዊቱ ላይ ተኩስ በመክፈቱ ምክንያት ጦሩ ራሱን ሲከላከል ነበር ቢልም የማን ጥይት ማንን እንደመታ ገና አልተረጋገጠም ብሏል። የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብሪጋዴር ጀኔራል አሳምነው ጽጌና የኢፌዴሪ ሀገር መከላከያ ሰራዊት ምክትል ኤታማዦር ሹምና የዘመቻ መምሪያ ኃላፊ ጀኔራል ብርሃኑ ጁላን ያነጋገረችው ሲሆን ግርማ ተከታዩን ዘገባ አጠናቅራለች። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀኔራል አሳምነው ጽጌ ጋር ስልክ ደውለን ነበር። የቅማንትና የአማራዝ አንድ ሕዝብ ነው። ግን አሁን በተፈጠረው ሁኔታ ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንድ ሌላውን የማጋፈጥ ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማጓጓዝ በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል፣ የተወሰኑ ደግሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው፣ እነሱም ሊያስታፍቅ ያለ መከላከያ ነው። ስለዚህ ጥቃት ደርሰብናል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ታሬ ጠዋት መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው ጎንደር ከተማ ውስጥ አስከረናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላው አማራ ደግሞ አንድ ቦታ፣ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽንፋ መተማና ሌሎችም አካባቢ ይህን ሁኔታ ስለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያው የተጎዳ ሰው ይኖን በምችል ምንም ጥርጥር የለውም። በርካታ ቤቶች ተቃጥለዋል። መከላከያ በአሁኑ ሰዓት ከአንድ ሀያ ሰላሳ ሀገሪጣ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ጀስት መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምን የሚሆን ምን ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅ ሰንጀትን እየሰራ ነው ያለ ነው። ጄኔራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ እለት በገንደ ውሀና በኮኬት መከላከያ በወሰደው እርምጃ የሰባት ሰዎች መገደልና የ18 ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው አባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፌዴሪ የሀገር መከላከያ ሰራዊት ምክትል ኢታማዦር ሹምና የዘመቻ መምሪያ ኃላፊው ጀኔራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል። እዚ መተማ አካባቢ ትክክል ነው ግጭት ተፈጥሯል። ግጭቱ እስከዛሬ አምስት ስድስት ሰዓት ድረስም ነበረ ግን ከትላንትናው የኮንጎ ገባ ጋር የተያዘ አይደለም። ነባር ግጭት ነው። የቅማንትና የአማራ ማህበረሰብ የነበረ ግጭት አለ። እዚ አካባቢ ያሉት አማሮች፣ እዚ አካባቢ ያሉ ቅማንቶች ማለት ነው። ይሄ የቆየ ነው። ድሮም የነበረ ነው። የዛ ተቀጥላ ነው። አሁን እዛ፣ የሰራዊቱ እገታ ላይ የተሳተፉ የታጠቁ ሀይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋተግ ነው የገቡ እና ሲዘረግ ነበር። ክልሉ ካድሜ በላይ ነው ብሎ አሁን መከላከያ ገብቷል። መከላከያ ከገባ በኋላ ደግሞ ጠቅላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማታራት ስራ ነው። ሁለተኛ መተማን ከቦ፣ በጦር በውጊያ መተማን ለማውደም እንትን ያለ ሀይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ? የታጠቀው ሀይል ከየት መጣ? ለምንድን ነው ከተማውን ከቦ ሁሉ ጉዳት ያደረሰው የት ያቃጠለው የሚለው ወደፊት የሚጣራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ከስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋጋ የነበረ ሀይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን እንደተሰለፈ ማን እንዳሰለፈው ምን ዓላማ ያለው ውጊያ ሲያደርግ እንደነበረ ይጠራል። በሌላ በኩል በገንደ ውሃና በኮኬት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊው ጄኔራል አሳምነው ጽጌ ይናገራሉ። ይሄ ኮኪት ላይ የሱር ኮንስትራክሽን ማቴሪያሎች ያው መከላከያ እጅቡ ያጓጉዝ ነበረ፣ እና በዚህ መካከል ህብረተሰቡ የሚያነሳው ጥያቄ ነበረ፣ መኪናዎቹ ሳይፈተሽ የሚሄድ የለባቸው፣ ሁለተኛ ደግሞ ኮንትራታቸውን በአካባቢ ጥቅም መዋል ሲገባው አሁን ዘቶ የሚሄድ የለባቸው የሚሉ ጥያቄ አነሱ ነበርና በየአካባቢው እንዲህ አይነት ካቶች ነበሩ። ግን ያው መከላከያ አንድ በግልጽ መቀመሪያ ያለበት ነገር ከበፊት ያሉ መሳሪያዎችን ሁሉ ተኩሶ ተጠቅመዋል። ገበሬዎች አጠፉ እንኳ ቢባል ገበሬዎች የታጠቁት ክላሽን ነው። ከዚያ በላይ ትጥቅ የላቸውም። ከዚያ በታች ከወረደ ደግሞ ያው ሴሚ አውቶማቲክ የሚባለው ያው በየተራ የሚተኩሱ አይነት መሳሪያ ነው ያላቸው። ስለዚህ ሰባቱ የተገደሉት መከላከያ ነው፣ አስራ ስምንት የቆሰሉት በመከላከያ አባላት ነው። ይህንን ኮሚቴ ኦልሬዲ ዛሬ ያዋቅረናል ለማጣራት ያው በሂደቱ ውስጥ ገብተናል ጀምረናል። እና ይሄኛው በጣም ግልጽ ነው መከላከያ የፈጸመው መሰረታዊ ስህተት ነው፣ እዚህ ያሉ አመራሮች ማለት ነው። ስለዚህ መከላከያ እንደዚያ ላደረገን የሚለው ነገር ስህተት ነው። ይሄን አረጋግጠናል። በታጣቂዎቹ ተተኩሶ የተጎዳ መከላከያ ይላል። የተጎዳ መከላከያ እስካሁን መረጃው የለኝም፣ ግን ገበሬዎች አይተኩሱም የሚልም ደግሞ እምነት የለኝም። ያው ማረጋገጫ በኢቪደንስ ማስደገፍ ስላለብኝ ነው። ገበሬዎች ቢተኩሱም እንኳ እያልኩ ያለሁት ምንም ገበሬዎች ቢተኩሱም ተመጣጣኝ የሆነ ሪያክሽን ነው መውሰድ የነበረበት መከላከያ። ዛን ሴት ልጅ ምን ይዛ ነው እሷ የምትመጣው? አንዳንዶቹ ደግሞ ምንም አይነት እንቅስቃሴ ያድርጎ የነበሩ አይደለም። የተኮሰን ተኩሰች ሲስመት ተገቢነት ሊኖረው ይችላል ብሎ ሊወስዱ ይችላል። ከዚህ ውጭ የሆነ ነገር ነው ያለውና አንደኛ፣ የተመጣጣኝ ሞቱ፣ ሁለተኛ፣ የሞቱት በዚህ ስራ ውስጥ ያልነበሩ ንጹሐን ዜጎች ና ሰዎች ናቸው። እና ይሄኛው ያው ወይደትን የበለጠ ስለምናረጋግጠው ያለው ሁኔታ ግን በዛ መንገድ የሚታይ ይመስለኛል። ማክሰኞ ዕለት ያነጋገር ያነጋገርናቸውን ሰዎች ጠቅሰን በግ ግጭቱ ሀያ ሰባት ሰዎች መመታታቸውንና ከነዚህም ውስጥ ሰባት ሲሞቱ ቀሪዎቹ ሀያ ሰዎች ቆስለዋል ብለውን ነበር። በሌላ በኩል ጀኔራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለውን ነበር። የአማራ ክልሉን የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬም በድጋሚ አነጋግረናቸዋል። ሆን የተጠራ ነገር የለም የጠራ ሀይል እዛም ከዚህም ተደራይቶ ሄዶ ማጣራት አለበት። እኛ ሌላው እንዲያጣራ ወስነናል። ጀነራል አሳምኖ ሰጥ የተባለው መግለጫ ነ አልተገጠ ጀነራል አሳምኖ መከላከያ ስምንት ሰው ገለዋል ብሎ ከተናገረ ሰባት ሰው ኢንቨስቲጌት አድርጎ ከሆነ ኢንቨስቲጌሽኑ ለብቻው ከሆነ ልክ አይመጣም። እንዴት እንደዚህ አይነት ነገሮች ሲከሰቱ እንዴት ኢንቨስቲጌት እንደሚደረግ ይታወቃል። ከከሳሹም፣ ከተከሳሹም፣ ከህብረተሰቡም ከክልሉም ነው መሆን ያለበትና ሰላማዊ ዜጎች ገድሏል ብሎ መግለጫ የሚሰጥ ያልተጣራ ኢንቨስቲጌት ያልተደረገ መግለጫ የሚሰጥ አካል ካለ ትክክል አይደለም። እኛ ሰው አልሞተም አላለም። ሰው ሞቷል። በሞቱትም እኛም እናዝናለን። እንደ ማንኛውም ኢትዮጵያዊ ማንም እንዲሞት አይፈለግም። በተለይ ደግሞ ሲቪል ነው። ሲቪል ሲኖር ደግሞ በጣም ያማል። ከዛ በተረፈ ግን እኛ ይጣራ ነው ያልነው። ምክንያቱም ሁኔታው ፕሮሰንሱ እዛ ያለው አመራር ሪፖርት ያደርጋል። ሪፖርት የውሸት ሪፖርት አረግ ጄኔራል ብርሃኑ፣ እንደው ግልጽ ለማድረግ እዛ ያለው አመራር ሪፖርት ያደረገው ምንድን ነው ሰው አልተገደለም ብሎ ነው ሪፖርት ያደረገው? ግልጽ ያድርጉት። አላልኩም እኛ ሰው አልተገደለም ብለን አልተናገርንም። የሞቱ ሰዎች አሉ፣ ሲቪሎች አሉ፣ የታጠቁ አሉ። የእኛም ሰው ቆስሏል፣ የወታደሩም ቆስሏል። ታጥቆ የሚዋጋ ኃይል ነበረ። ሲቪሉን ማን እንደመጣው አይታወቅም። ምክንያቱም ሲቪሉና ሰራዊቱ አብረው ነበረ ከውጭ ተኩስ ነበረ መጣራት አለበት ነው ያለው። ግን መከላከያ ወደ ሰማይ ነው የተኮሰው ብለው ነበረ። እንደውም እኮ እኔ ጠይቄዎት ነበረ፣ አይ ሰዎች ሞተዋል እያሉ ነው የሚል ጥያቄ አንስቼ ነበር። ወደ ሰማይ ነው መከላከያ የተኮሰው። መከላከያ ወደ ሰማይ የተኮሰው ከኮንቮይ ጋር እያለ፣ ህዝቡ ኮንቮይ ጋር እያለ ከውጭ ቦታ ይዞ የሚተኩት ሳይንሱ ስለነበረ ያንን ቶክስ ለማስቆም ወደ ሰማይ ተኩሰዋል። ወደ ሰማይ ተተኮሰ ጥይት ከሰማይ ተመልሶ ሰው አይመታም። በቀጥታ ሰራዊቱን ወደ ሰራዊቱን ወደ ሰ የነበረው አካል ቶክስ ነው የሚሆነው። እንትነ ያለን ያመሆነ እኛ አልደመደምንም። መከላከያ መቶ ፐርሰንት አል በመከላከያ ቶክስ የተጎዳ ሰው የለም ብለን መቶ ፐርሰንት አልደመደምም። ኢንቨስቲጌት አላደረግንም። መከላከያ ብቻ ሳይሆን ታጥቆ የሚተኩስ በጣም ብዙ ኃይል ነበረ። ሽፍታ ነበረ። ከክልሉ ፍላጎት ውጭ የሚንቀሳቀስ ማንም የማያቆመው የጎበዝ አለቃ የዛ ተሰብስቦ ስታኩስ ነበረ የመን ጥይት ማንም እንደመጣ ማናረጋገጠ ጀኔራል፣ ግልጽ ለማድረግ እንግዲህ ጀኔራል አሳምነውን የክልሉ የጸጥታ ጉዳዮች ኃላፊ ስለሆኑ እሳቸውን ጠቀስኩ፣ እንጂ የመጀመሪያው ቀን ያነጋገርናቸው ነዋሪዎችም በበኩላቸው ያሉን ይሄንኑ ነው። ሰባት ሰዎች መገደላቸውን ከዛ ውስጥ ሴቶችና አንድ ህጻን ልጅ እንዳለ የቆሰሉትም እንደዛ መሆናቸውን እና እነዛን ሰዎች ማን የገደላቸው በቀረበሎት ሪፖርት ውስጥ እንደዚህ አልተጠቀሱ። ማን ገደላቸው የሚል ኢንቨስቲጌት አልተደረገም። የቀረበው ሪፖርት ኮንቮይ ይዘን ይነሄድ ነበረ ኮንቮይ አንድ ቦታ ሲደርስ ኮንቮይ መሄድ የለበትም የሚል ነው። የህዝቡ አካል የሆነ ሲቪል ህብረተሰብ መጥታ ኮንቮውን አስቆመው ኮንቮውን አስቆመው እያለ ኮንቮውን ለምንድን ነው የምታስቆሙት? የሚል ንግግር ሰራዊቱ ከህዝቡ ጋር እያደረገ እያለ ተኩሱ ከውጭ ተከበዋል። ሰራዊቱ እኮ ህዝቡም ሰራዊቱም እኮ አንድ ላይ ነው ተከበለው። ከዚያ ተኩሶ ወደ ሰራዊቱ ነበር። ሰራዊቱ ከህዝቡ ጋር ነበር። የማን ተኩስ ነው ሲቪሎቹን የጎዳው

ወደ ነዋሪዎቹ እንሄድ ነዋሪ ወደ ነዋሪዎቹ ወደ አነጋገርናቸው ነዋሪዎቹ ስንሄድ ምክንያቱም ይላሉ የተገደሉት ሰዎች የተገደሉት ሰዎች ይላሉ የሞቱበት መሳሪያ የታጠቁ ሰዎች እንዳሉ አይክዱም። ያነጋገርናቸው ሰዎች የታጠቁ ሰዎች አሉ። የተገደሉት ሰዎች ግን የተገደሉበት መሳሪያ በአካባቢው የነበሩ ታጣቂዎች ከሚይዙት መሳሪያ የተለየ ነው፣ ከባድ መሳሪያ ብለው ይሄንን ያመጣሉ። እሱማ በጣም አሪፍ ነው። የቆሰሉ ሰዎች የሞቱ ሰዎች በምን አይነት መሳሪያ እንደሞቱ እኮ ኢንቨስቲጌት ማድረግ ይቻላል። ምን ችግር አለው? ይሄማ በጣም አሪፍ አይደለም። በአጠቃላይ በዚህ ጉዳይ ላይ ይመለከታቸዋል ካልናቸው አካላት ለማጣራት ባደረግ ነው ጥረት በመጨረሻ ያገኘ ነው ምላሽ ከተለያዩ ወገኖች ተዋቅሮ ወደ ስፍራው የተላከው ኮሚቴ ሁኔታውን አጣርቶ ውሳኔውን ያሳውቃል የሚል ነው። እኛም ጉዳዩን ተከታትለን የምናገኘው መረጃ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።